ሚስተር ኦባማ የትናንቱን ቃለ መሐላ ላይ የፈጸሙት ከፊት ለፊታቸው ለመጀመሪያው የዩናይትድ ስቴትስ ፕሬዚደንት ጆርጅ ዋሽንግተን መታሰቢያ እንዲሆን የቆመው ዋሽንግተን ቅስት ሐውልት በሚታይበት የእንቁላል ቅርጽ ባለው ኦቫል ኦፊስ በሚባለው ሰማያዊ ቢሯቸው ልክ ከቀትር ጥቂት ቀደም ብሎ ነበር። ፕሬዚደንቱ የትናንቱን የዋይት ሐውስ ቃለ መሐላ የፈጸሙት ባለቤታቸው ሚሼል ኦባማ፣ ልጆቻቸው ማሊያና ሳሻ እንዲሁም አነስተኛ የጋዜጠኞች ቡድን በተገኙበት ሥነ ሥርዓት ነበር። የፕሬዚደንቱን ቃለ መሐላ የመሩት የዩናይትድ ስቴትስ ዋና ዳኛ ጆን ሮበርትስ ናቸው። እኔ ባራክ ሁሴን ኦባማ የዩናይትድ ስቴትስ ፕሬዚደንትነት ኃላፊነቴን በታማኝነት ልፈጽም የዩናይትድ ስቴትስን ሕገ መንግሥት ልጠብቅ ልንከባከብና ከለላ ልሆነው አቅሜ የሚፈቅደውን ሁሉ ላደርግ በብርቱ ምላለሁ። ለዚህም አምላክ ይርዳኝ። ፕሬዚደንት ባራክ ኦባማ በመሠረቱ ከትናንት ጀምሮ ለሁለተኛው ዘመናቸው የዩናይትድ ስቴትስ መሪ ሆነው ኃላፊነቱን ተቀብለዋል። የአምስተኛው ዓመት የሥልጣን ጊዜያቸው የመጀመሪያ ቀን ነበር። የዩናይትድ ስቴትስ ፕሬዚደንቶች እንዲህ አይነቱን ቃለ መሐላ ፈጽመው ኃላፊነታቸውን ከተመረጡበት በተከታዩ ዓመት ባለው ጃንዋሪ ወር 20ኛው ቀን ላይ ወይም ጥር 12 ቀን እንዲረከቡና ሥራ እንዲጀምሩ ሕግ ያዛል። በሀገሪቱ ታሪክ ጥር 12 ወይም ጃንዋሪ 20 እሁድ ዕለት ውሎ ሕዝባዊው ሥነ ሥርዓት በማግስቱ ሰኞ ሲካሄድ የዛሬው ለሰባተኛ ጊዜ መሆኑ ነው። ፕሬዚደንት ኦባማ ለቃለ መሐላቸው የተጠቀሙት የአማታቸውን የላቮን ዶሎረስ ሮቢንሰንን መጽሐፍ ቅዱስ ሲሆን ይህ መጽሐፍ ቅዱስ ሚስ ሮቢንሰን ዘንድ የደረሰው ከአያታቸው ሲወራረስ እንደሆነ ተነግሯል። በዛሬው የአደባባይ የቃለ መሐላ ሥነ ሥርዓት ደግሞ ፕሬዚደንቱ እጆቻቸውን ያሳረፉት በሁለት የመጽሐፍ ቅዱስ ቅጂዎች ላይ ነበር። አንደኛው 16ተኛው ፕሬዝደንት አብርሃም ሊንከን በአውሮፓውያኑ አቆጣጠር በ1861 ዓ ም ወይም በኢትዮጵያ አቆጣጠር በ1853 ዓ ም ማለትም የዛሬ 152 ዓመት የማሉበት ታሪካዊ መጽሐፍ ቅዱስ ነው። ሁለተኛው መጽሐፍ ቅዱስ ደግሞ የዕውቁ የሲቪል መብቶች ተሟጋችና መሪ የዶክተር ማርቲን ሉተር ኪንግ የግል ቅጂ የነበረ ነው። እንደ አጋጣሚ ሆኖ ዛሬ ጥር 12 የማርቲን ሉተር ኪንግ ቀን በዩናይትድ ስቴትስ ይፋ የመንግሥት ክብረ በዓል ነው። ይህ ስለ ዶክተር ማርቲን ሉተር ኪንግ ስም ተከብሮ እንዲውል የተወሰነው ዕለት በየዓመቱ የሚውለው የአውሮፓውያኑ ጃንዋሪ ወር በገባ በሦስተኛው ሰኞ ዕለት ነው። ሌላው አጋጣሚ ይህ የአውሮፓውያን ዓመት 2013 ተደራራቢ የድፍን ዓመት ታሪክ ዝክሮች የዋሉበትም ነው። በ1963 ዓ ም በአውሮፓውያኑ አቆጣጠር በኢትዮጵያ በ1955 ዓ ም ማለት ነው። አፍሪካ አሜሪካውያን ወይም የአሜሪካ ጥቁሮች የእኩልነት መብታቸው እንዲከበር በመጠየቅ ዋሽንግተን ዲሲ ላይ በመቶ ሺዎች የሚቆጠሩ አደባባይ ላይ ወጥተው ነበር። ይህ ሰልፍ ታላቁ የዋሽንግተን ሰልፍ ተብሎ የሚታወቅ ሲሆን እንደ አርማ ያነሳቸው መሠረታዊ ጥያቄዎች ሥራና ነፃነት ነበሩ። ኦገስት 28 1963 ወይም ነሐሴ 22 1955 ዓ ም በተካሄደው በዚህ ግዙፍ ሰልፍ ላይ ከ200 ሺ እስከ 300 ሺ የሚገመት ሰው ወጥቶ ነበር። ምንም እንኳ ከሰልፈኛው ሦስት አራተኛው ጉዳዩ በቀጥታ የሚመለከታቸው ጥቁሮች ይሁኑ እንጂ የእነርሱ አጋር የሆኑ የነፃነትና የእኩልነት ሐሳብ አራማጅ ነጮችና ሌላ ወርቃማ ቀለም ያላቸው ተሳታፊዎች ከጎናቸው በብዛት ተገኝተዋል። እነዚህ በዋሽንግተን ዲሲው ብሔራዊ አደባባይ ወይም ናሽናል ሞል ወጥተው የአሜሪካን ፖለቲካና የወቅቱን አድሏዊ አስተሳሰብ ያስጨነቁ ሰልፈኞች እናሸንፋለን፣ አንድ ቀን እናሸንፋለን እያሉ እጅ ለእጅ ተያይዘው ዘመሩ። እያንዳንዱም ሰው አንድ ቀን እናሸንፍ ዘንድ ከልቤ ከመሠረቱ አምናለሁ እያለ በኅብረ ዝማሬው ውስጥ ጮኸ። ዊሻል ኦቨርካም እናሸንፋለን፣ በአውሮፓውያን አቆጣጠር ከ1955 እስከ 1968 ዓ.ም ለዘለቀው የአሜሪካው የሲቪል መብቶች ንቅናቄና ትግል እንደ ብሔራዊ መዝሙር እንደ መለያ ዝማሬ ነበር። ዊሻል ኦቨርካም ዛሬም በብዙዎች ልብ ውስጥ ሕያው ዝማሪ ሆኖ በተመስጦ ያንጎራጉሩታል። በዚያ ብሔራዊውን አደባባይ ባጥለቀለቀው የነጻነት የእኩልነትና የሥራ ጥያቄ ተሟጋችና ታጋይ ሕዝብ ፊት ታዲያ ገና በከበደው የዘር መድሎ ጥላ ሥር የቆሙት የእንቅስቃሴው መሪ ሰላማዊው ግን ብርቱ ታጋይ ማርቲን ሉተር ኪንግ ከአብርሃም ሊንከን መታሰቢያ ሐውልት ሕንፃ ደጃፍ እጅግ ታሪካዊውን ሕያው ሆኖ ዘወትር የሚነሳውን ይታየኛል። ንግግራቸውን አደረጉ። አይ ሃቭ ድሪም። አንድ ቀን አራቱ ትናንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩባት አገር እንዲኖሩ ይታየኛል። ያኔ የነበረው የጥቁር አሜሪካውያን በቆዳችን ቀለም ሳይሆን በማንነታችን እምንለካ ጥያቄ፣ የፖለቲካና የነጻነት ጥያቄ ፕሬዚደንት እንሁን አልነበረም። እንዲያውም በየትኛውም ደረጃ ለፖለቲካ ሥልጣን እንታጭ፣ እንሾም አልነበረም። ድምፅ መስጠት ይፈቀድልን ነበር፣ ሥራ በችሎታችን ይሰጠን ነበር የጥቁሮች ጥያቄ። እነሆ ዛሬ ሐምሳ ዓመት ሞላና በአሜሪካ ምድር በዚህ የተወካዮች ምክር ቤት ደጃፍ ላይ ጥቁር ፕሬዚደንት ለሁለተኛው የሥልጣን ዘመኑ ለሁለተኛ ጊዜ ቃለ መሐላ ፈጸመ። ለዚህ ይችለት ማርቲን ሉተር ኪንግ ውድ ዋጋ ከፍለዋል። እንደ አውሮፓውያን አቆጣጠር ጥር 15 1929 ዓ ም በደቡቧ አትላንታ ጆርጂያ ተወልደው ሚያዚያ 4 1968 ዓ ም በ39 ዓመት ዕድሜያቸው በነፍሰ ገዳይ ጥይት ሜምፊስ ቴኔሲ ላይ የወደቁት ዶክተር ማርቲን ሉተር ኪንግ በዚያው የዋሽንግተኑ ንግግራቸው እንዲህ ብለው ነበር አንድ ቀን እያንዳንዱ ሸለቆ ከፍ ሲል እያንዳንዱ ተራራ ዝቅ ሲል፣ አስቸጋሪ ስፍራዎች ደልዳላ ሲሆኑ፣ አባጣ ጎርባጣው ሲስተካከል፣ የአምላክ ክብር ሲገለጥ፣ ይህንንም ሥጋ የለበሰው ሁሉ በአንድ ላይ ተሰብስቦ ሲመለከት ይታየኛል። ሕልም አለኝ። ተስፋችንም ይህ ነው። ወደ ደቡብም ይህንን እምነት ይዤ እመለሳለሁ። ከዚህ እምነት ጋር ከተስፋ መቁረጥ ተራራ ላይ የተስፋን ድንጋይ እንቀርጻለን። ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በ1964 ዓመተ ምሕረት የኖቤል የሰላም ሽልማትን ተጎናጽፈዋል። በ1977 ዓመተ ምሕረት ከሞቱ በኋላ የፕሬዚደንቱን የነፃነት ሜዳሊያ ተሸልመዋል። በ2004 ዓመተ ምሕረት የዩናይትድ ስቴትስ የተወካዮች ምክር ቤት የወርቅ ሜዳሊያ ታውጆላቸዋል። ከተስፋ መቁረጥ ተራራም የተቀረጸ የተስፋ ደንጊያ እንዲሆን በዩናይትድ ስቴትስ ፕሬዚደንቶች መታሰቢያ መስክ ውስጥ ድንቅ ሐውልት ቆሞላቸው ባለፈው ዓመት በመጀመሪያው የአሜሪካ ጥቁር ፕሬዚደንት ባራክ ኦባማ ተመርቆ ዛሬ ለሕዝብ እይታ ክፍት ሆኗል። ይህ ዓመት የሌላም እጅግ ጉልህ አሜሪካዊ ታሪክ ድፍን ዓመት ነው። ልክ የዛሬ 150 ዓመት ፕሬዚደንት ሊንከን የነጻነት አዋጅ ኢማንሲፔሽን ፕሮክላሜሽን ተብሎ የሚጠራውን ድንጋጌ አወጡ። ይህ አዋጅ በዩናይትድ ስቴትስ ለባርነት ማክተም ሰበብ የሆነው ምዕራፍ መጀመሪያ ሆነ። ባሮችም ከመረረ ትግልና ጦርነት በኋላ አርነት ወጡ። ፕሬዚደንት ባራክ ኦባማና ቤተሰባቸው በትናንትናው የቃለ መሐላቸው ዕለት በጥቁር አሜሪካውያን ታሪክ ውስጥ ጉልህ ስፍራ ባለው የመናገሻይቱ ዋሽንግተን የአፍሪካውያን ሜቶዲስት ኤጲስቆጶሳዊት ቤተ ክርስቲያን ተገኝተው ጸሎት አድርሰዋል። ትናንትናውኑም ከፕሬዚደንቱ ቃለ መሐላ ጥቂት ቀደም ብሎ ምክትል ፕሬዚደንት ጆ ባይደንም በዋሽንግተን ዲሲ የባህር ወለድ ቃኝ ሰፈር ውስጥ በሚገኘው ይፋዊ መኖሪያቸው ከዘር ሲወራረስ የመጣላቸውን የባይደን ቤተሰብ መጽሐፍ ቅዱስ ይዘው በባራክ ኦባማ በተሰየሙት የመጀመሪያዊቱ ሂስፓኒክ አሜሪካዊት ዳኛ ሶኒያ ሶቶማዮር እየተመሩ ቃለ መሐላ ፈጽመዋል። አንድ ሂስፓኒክ አሜሪካዊ እንዲህ አይነት ስነ ስርዓት ሲመራ ዳኛ ሶቶማዮር በታሪክ የመጀመሪያዋ ናቸው። ያለፉት አራት የባራክ ኦባማ ዓመታት በብዙ ፈተና የታጨቁ ነበሩ። ብዙ ሰው ገና አይደሰት እንጂ ብዙ ስኬት፣ የተስፋ ጭላንጭልም የታየባቸው ነበሩ። የዛሬ አራት ዓመት እዚሁ የዛሬው አደባባይ ላይ ሆነው ቃለ መሐላ ላይ የፈጸሙ ዕለት የአሜሪካ ምጣኔ ሀብት በነጻ ወደ አዘቅት እየተምዘገዘገ ነበር። ሥራ አጥነቱ በየዕለቱ በሚመዘገበው አስደንጋጭ ቁጥር ብዙ ተስፋ መቁረጥ ያጠላበት ነበር። በዚያ አደጋ ላይ የነበረች ሀገር ሁለት የከበዱ የባህር ማዶ ጦርነቶችንም ታካሄድ ነበር። ፋብሪካዎች፣ ባንኮች፣ የአገልግሎት ተቋማት በገፍ ይዘጉ ነበር። ግዙፎቹ የአሜሪካ ተሽከርካሪ አምራቾች ከስረው ውድቀት ደጃፍ ላይ የቆሙበት ነበር። የቤቶች ዋጋ አሳዛኝና አስፈሪ በሆነ ብዙውንም ባለቤት ለዕዳና ለክስረት ባጋለጠ ሁኔታ የወደቀበት ነበር። ዛሬ ብዙ አደጋ ተቀልብሷል። የባራክ ኦባማ የራሳቸው የሆኑ ድንጋጌዎች ወጥተዋል። አንዱ በስማቸው ኦባማ ኬር እየተባለ የሚጠራው የጤና አገልግሎት ለብዙ አሜሪካውያን ቀደም ሲል ይታሰብ ያልነበረ ተስፋና ጥቅም እንደሚያመጣ ይነገራል። ውጤቱ በሙሉ ተግባር ላይ ሲውል የሚታይ ይሁን እንጂ መጪዎቹ አራት ዓመታት ለኦባማ አስተዳደር ካለፉት ባላነሰ ሁኔታ የከበዱ እንደሚሆኑ ዛሬውኑ እየተተነበዩ ነው። የታክስና የኢሚግሬሽን ስርዓቶች ማሻሻያዎች ከግዙፎቹ ሥራዎቻቸው ቀዳሚዎቹ ሳይሆኑ አይቀሩም እየተባለ ነው። ለማንኛውም በአሜሪካ ይህ የቃለ መሐላ ፕሬዚደንቱ ሥራ የሚጀምርበት ቀን ትልቅ በዓል ነው የፖለቲካ የግዙፉ የዓለማችን ዴሞክራሲ በዓል ለፕሬዚደንቱ ድምፅ የሰጠውም ያልሰጠውም በፊቱ ቆሞ ይሁንታውን የሚሰጥበት ፕሬዚደንቱ እርሱ መሆኑን በይፋ የሚቀበልበት የሚመርቅበት የጆርጅ ታውን ዩኒቨርስቲው ማርክ ሮም እንዳሉት አሜሪካውያን የጋራ ስምምነታቸውን በጋራ የሚያከብሩበት ባህላዊ ስርዓት ነው ምክንያቱም ይሄ ጊዜ በዲሞክራሲያዊ መንገድ የተመረጠ አንድ መሪ ስልጣኑን የሚያስረክብበትና ሌላኛው አዲስ ተመራጭ የፕሬዝደንቱን ቢሮ የሚረከብበት በመሆኑ ነው ይሄ የስልጣን ሽግግር ሰላማዊና በጸጋ ያሸበረቀ ነው እንዲያውም ሰው በየመንገዱና በየአካባቢው እንኳን አደረሰህ እንኳን አደረሰሽ ሃፒ ኢናጉሬሽን ይባባላል እንደ መልካም ገና እንደ መልካም አዲስ ዓመት ሁሉ ለአሜሪካ ድምፅ ሰሎሞን አባተ Washington.